The voice of a man በአላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደው የኃይል እርምጃ የወሰደውን የኃይል እርምጃ እንደሚኮን ነው አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ገልጿል። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል ነው ብሏል። ሙልጌታ አጽብሃ ባላማጣ ከተማ ባለፈው እሁድ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል በተፈጠረው ግጭት የሰው ህይወት አልፏል። ጉዳዩን በሰላማዊ ሁኔታ መፈታት ያለበት ኃይል መጠቀም ትክክለኛ አልነበረም ሲል አረና ለሉዓላዊነትና ዲሞክራሲ ፓርቲ በሰጠው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ አብርሃ ደስታ ባላማጣ ከተማ መንግስት ኃይል ተጠቅሞ ችግሩን ለመፍታት የሄደበት አካሄድ ፓርቲያቸው እንደሚኮንነው ገልጸዋል። ነው ለየትኛውም የህዝብ ጥያቄ የሀይል እርምጃ መፍትሄ አይሆንም። ስለዚህ የኃይል እርምጃ ትክክል አይደለም፣ መወሰድ አልነበረበትም። ሁለት ማንኛውም ህዝብ የፈለገውን ጥያቄ ሊጠይቅ ይችላል። የፈለገውን ሲጠይቅ መልስ መስጠት አለብህ። መልስ መስጠት ካልቻልክ ስልጣንህን መልቀቅ ነው፣ መልስ ለሚሰጥ አካል ማስረከብ ነው ያለብህ እንጂ ህዝብ ጠየቀ ተብሎ ህዝብ እንደዚህ አደረገ ተብሎ አይተኮስም፣ አይገደልም። ኃይል በመጠቀም የህዝብን ጥያቄ ለመመለስ መሞከር ውጤቱ የከፋ ነው ያሉት አቶ አብርሃ ደስታ የህዝቡ የዲሞክራሲ ልማትና መልካም አስተዳደር ጥያቄዎችም ሊመለሱለት ይገባል ብለዋል። የትግራይ ክልል መንግስት የህዝብን ደህንነት የራያ ለማጣ ህዝብ በተለይ ደህንነት የመጠበቅ ግዴታው እንዲወጣ የኃይል እርምጃ መውሰዱ ትክክል ስላልሆነ መቆም እንዳለበት እና አቁሞ በሰላማዊ መንገድ መስጠት እንዳለበት የትግራይ ህዝብ ከወንድሞቻችን ራይ የአላማጣ ዝጎን እንዲቆም ምክንያቱም አንድነታችን ህብረታችን እንዲጠናከር የነበረውን ሁኔታ ለማረጋጋት ተብሎ የነበረውን የኃይል አጠቃቀም አስመልክቶ ምላሽ እንዲሰጡን የጠየቅናቸው የአላማጣ ከተማ ከንቲባ አቶ ሀፍት ሙሬታ ባለፈው እሁድ ሁኔታውን የተፈጠረው አስቀድሞ ረብሻና አለመረጋጋት ለመፍጠር በተዘጋጀ ኃይል ነው ብለዋል። በእለቱ ይተኮሱ የነበሩ ጥይቶች ከጸጥታ ኃይሎች ብቻ ሳይሆን ከማይታወቅ ሰዎችም ጥይት ይተኮስ ነበር ብለዋል። የመጣ ኃይል ነበር። ብዙ በከተማ የማይታወቅ በከተማ የማይኖር ሲደመርበት ይህን ተልዕኮ ሊያስፈጽም ዝግጅት የተደረገበት እና ይህን ተልዕኮ የተቀበለ ቁጥሩን ማይናቅ ወጣትም በከተማ ውስጥ ነበር። ስለዚህ የሁለቱንም ድምር ውጤትና ህጋዊ ያልሆነ መሳሪያዎችን ይተኮስ ነበር በዛ ሰዓት ማለት ይህን ነገር እኮ ቀጥታ መንገድ ተዘጋ ያንን መንገድ የጎማ ቃጠሎ በየመንገዱ ሲቀጥል መንገድ ተዘጋ። ትራንስፖርቴሽን ሁሉ ተዘጋ። ሰው ወደ የቤቱ መሮጥ ጀመረ። የድርጅቶች አካባቢ ቤቶች መመታት ጀመሩ። ሰው መመታ ሲጀምር እሪታውን በዛ። ስለዚህ የጸጥታ ኃይሉ ይህን ነገር ለመቆጣጠር ሲጠጋ ከዛም ከዛም በድንጋይም ሌላ ነገር ከአቅሙ በላይ የሆነ ነገር ለመፈጠር ችለዋል። ያንን ለማረጋጋት ሲባል በየትም ማን መታው በየት መታው የሚለውን ነገር እኮ እስካሁንም ማጣራት ሂደት ውስጥ ምን ያለ ነው። ስለዚህ ጥይት ይተኮስ ነበር። ጥይት እየተኮሰ የተተኮሰ የነበረው ጥይት ከጸጥታ ኃይል ብቻ አልነበረም። ህጋዊ ካልሆነ ኃይልም ጭምር ነበር። ጥይቶች ሲተኮስ ያነበሩት በግልጽ የሚታይ ነገም በዛ ወደ ህግ የተያዙም በህግ ሊቀጡ ወደ ህግ የተመሩ ሰዎችም በጭብጥ የተያዙ ስላሉ ጭምር ማለት ነው። ሁኔታው በቁጥጥር ስሯል እንጂ ታቅዶ የነበረውን ጥፋት ከዚህ በላይ ያስከትል ነበር ብለዋል። በእርግጥ አንድን ህይወት ቢሆን መክፈ አልነበረብንም የሚለው ነገር እንዳለው ነው የሆነ እንጂ ግን የታቀደውን ሁከትና ብጥብቅ ብዙ ህይወት እንዲያልቅ ታቅዶ የተሰራ አላማጣ ከተማ የተፈጠረው አለመረጋጋት ተከትሎም እስካሁን የአምስት ሰዎች ህይወት ማለፉን የዓይን እማኞች እየገለጹ ሲሆን ከከተማው ሆስፒታል የተገኘው መረጃ ደግሞ በዕለቱ የሶስት ሰዎች ህይወትን ማለፉና ዘግይቶም በህክምና ክትትል የነበረውን የተጎዳ ሰው ህይወቱን አልፏል። በአጠቃላይ በከተማው የአራት ሰዎች ህይወት ማለፉን ነው ሆስፒታሉን የተናገሩ ለቪኦኤ የገለጹ የዓይን እማኞች። ከተማዋ በዛሬው ዕለት የተሻለ ሰላም ሰፍኖባት ውሏል። የተለያዩ አገልግሎት ሰጪ ተቋማትም መከፈት ተጀምሯል። ለአሜሪካ ድምጽ ራዲዮም ሙልጌሳ ጽብሃ መቀለም።